የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም እንደምን አምሽታችኋል የጋቢና ተከታታዮች። የዕለተ ሐሙስ ሚያዝያ 14 2013 ዓ.ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መርጠን አብረናችሁ ልናምሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ። ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት ሀገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች ለምግብ ዋጋ ንረት ነው። የኢትዮጵያ መንግስት ከዕለት ዕለት እያሻጋብ የመጣውን የመሰረታዊ ቁሳቁሶች ውድነት ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። ይህን አስመልክቶ የኢኮኖሚና ንግድ ጉዳዮች ተንታኝ የሆኑትን አቶ አብዱል መናን መሐመድን አናግረናቸዋል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎች እና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን እንሰማለን። ሀብታሙ ስዩም፣ አመሰግናለሁ ስመኝሽ። በአማራ ብሔር ተወላጆች ላይ በተለያየ ቦታ እየደረሰ ነው ያሉትን ግድያና ጥቃት የሚያውግዝ የተቃውሞ ሰልፍ ዛሬ በጎንደር ከተማ ተካሂዷል። በሺዎች የሚቆጠሩ የጎንደር ከተማ ነዋሪዎች በተሳተፉበት በዚህ ሰልፍ ላይ በአማራ ደም የምትበለጽግ ሀገር እንዲኖረን አንፈልግም፣ አማራን መግደልና ማፈናቀል ይቁም የሚሉ መፈክሮች ተሰምተዋል። የኦሮሞና የአማራን ሕዝብ ሊያጋጭ የሚችል መልእክቶችን በሰልፉ ላይ ይዞ መገኘት ተገቢ አለመሆኑን ጠቅሰውም አውግዘዋል። ከትናንት በስቲያ በአማራ ክልል የተጀመሩ ሰልፎች በእንጅባራ በመራዊ በአዴትና በሌሎች ከተሞች ዛሬ ለሶስተኛ ቀን ውለዋል። የንግድ ተቋማትን መዝጋትና እንቅስቃሴ መገደብ የተቀላቀለው የባህር ዳሩ የተቃውሞ ሰልፍ ወደ ግጭትና ብጥብጥ ያደላ እንደነበረ ቪኦኤ ያናገራቸው ነዋሪዎች ተናግረዋል። አድማጮች፣ የዚህ ዜና ዝርዝር ከምሽቱ ሶስት ሰዓት ጀምሮ በሚደመጠው መሰናዶ ይቀርባል። በዛሬ ዕለት ህንድ 314835 አዲስ የኮሮና ቫይረስ ተያዦች መገኘታቸውን አስታውቃለች። ከአንድ ዓመት በላይ ባስቆጠረው ዓለም አቀፍ ወረርሽኝ በዚህ ደረጃ በአንድ ቀን በየትኛውም ሀገር ተመዝግበው እንደማያውቅ ተገልጿል። ለማነጻጸር ዩናይትድ ስቴትስ ውስጥ ባለፈው እንደ ኤሮፓውያን አቆጣጠር ጥር ሁለት ቀን የተገኙት 3310 እንደነበሩ የጆንስ ሆፕኪንስ ዩኒቨርሲቲው የወረርሽኙን ይዞታ የሚከታተል ማዕከል ያሳያል። ህንድ ውስጥ ለሁለተኛ ጊዜ በከባድ እየተዛመተ ባለው የቫይረስ ስርጭት የተነሳ የጤና ጥበ በቃ ስርዓቷ በእጅጉ ተዳክመዋል። ሆስፒታሎች እየሞሉና የከበደ የኦክስጅን እጥረት እየተፈጠረም እንደሆነ ተገልጸዋል። የኦክስጅኑ እጥረት ከመበርታቱ የተነሳ የዋና ከተማዋ የኒው ዴልሂ ከፍተኛ ፍርድ ቤት ማዕከላዊ መንግስት በየኢንዱስትሪዎቹ ለተለያዩ ስራዎች የሚውል ኦክስጅን ወደ ሆስፒታሎች እንዲዘዋወር እንዲደረግ ትእዛዝ ሰጥቷል። ግብፅ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ሶስት የባቡር አደጋዎች መከሰታቸውን ተከትሎ የዋናው የባቡር መስመር ባለስልጣናት ከስራቸው ተባረዋል። በተከታታይ በደረሱት አደጋዎች ከአርባ የሚበልጡ ሰዎች ህይወታቸውን ያጡ ሲሆን ከ350 የሚበልጡት ቆስለዋል። የግብፅ የትራንስፖርት ሚኒስቴር የባቡር መስመሩን ዋና ስራ አስኪያጅ ከስራ ያባረሯቸው የተዳከመውን የድርጅቱን የአሰራር ስርዓት ለማስተካከል ነው ተብሏል። ግብፅ ውስጥ በየዓመቱ በመቶዎች የተቆጠሩ የባቡር አደጋዎች የሚገጥሙ ሲሆን የትራንስፖርት ሚኒስቴሩ ስራ አስኪያጁን ያባ ያበረሯቸው ባለፈው እሁድ ከዋና ከተማዋ በካይሮ አቅራቢያ የደረሰውንና የ23 ሰዎችን ህይወት የቀጠፈውን 139ን ያቆሰለውን አደጋ ተከትሎ ነው። Can be ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 63 79 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ መንግስት ከዕለት ዕለት እያሻቀበ የመጣውን የመሰረታዊ ቁሳቁሶች ውድነትን ለመግታት ያግዘኛል ያለውን ውሳኔ ከሰሞኑ አስተላልፏል። በውሳኔው መሰረት ወደ ሀገር ቤት መሰረታዊ የሚባሉ ዘይት፣ ስኳር፣ የሕፃናት ምግቦች እና የመሳሰሉትን የሚያስገቡ ድርጅቶች ያለ ውጭ ምንዛሬ ፈቃድ ወይም ፍራንኮ ቫሎታ እንዲያስገቡ ተፈቅዶላቸዋል። ለመሆኑ ይህ ውሳኔ ፋይዳው ምን ያክል ነው? አብረው መደረግ ያለባቸው ጥንቃቄዎችስ ምንድን ናቸው? ሀብታሙ ስዩም የኢኮኖሚና የንግድ ጉዳዮች ተንታኝ የሆኑትን አቶ አብዱልመናን መሐመድን፣ አነጋግሯል። አስቀድመው የፍራንኮ ቫሎታን ምንነት ያስረዳሉ። እቃዎች ከውጭ ሀገር በሚገቡበት ሰዓት የተለያየ የክፍያ ዘዴዎች አሉ። ለምሳሌ ሌትር ኦፍ ክሬዲት አለ፣ ካሽ አጌንስ ዶኪመንት ሲኤዲ የሚሉት አለ፣ ቴሌግራፊክ ትራንስፈር አለ። እነዚህ በባንክ በኩል የሚፈጸሙ የክፍያ ዘዴዎች ናቸው እና እነዚህን እንትን ተጠቅመው ነው ኢምፖርተሮች ወደ አገር ውስጥ እቃ የሚያስገቡ። ፍራንኮ ቫሊዩታ ግን ሲባል ይህንን የክፍያ ዘዴዎች ቀጥታ አትጠቀምም። ውጭ ሀገር አካውንት ሊኖረህ ይችላል እና ከዛ አካውንት ቀጥታ እቃ ከውጭ ሀገር በመግዛት ወደ ሀገር ውስጥ ታስገባለ። ያው የተለመደው የከስተም ፕሮሲጀር ምናምን ይኖራል ማለት ነው እና የተለመደውን የክፍያ እንትን ሳትከተል ማስመጣት ማለት ነው። ይሄ አሰራር መፈቀዱ ሸቀጦችን ወደ ሀገር ቤት የሚያስገቡ ድርጅቶችን በምን መልኩ ነው ሊጠቅማቸው የሚችለው? ተጠቃሚው ህዝብስ ከዚህ ፍቃድ ሊያተርፍ የሚችለው በምን ሁኔታ ነው? በጣም ጥሩ። ፍራንኮ ቫሊዩታ አዲስ አይደለም ለኢትዮጵያ ከኃይለ ሥላሴ ጊዜ ጊዜ ጀምሮ የነበረ ነው። ግን ሀዲግ ወደ ስልጣን ከወጣ በኋላ ሁለት ጊዜ በዘጠና ስድስት ዓመተ ምህረት የወጣ ሬጉሌሽን ነበር የሚኒስትሮች ምክር ቤት ደንብ ነበረ እና የተወሰኑ አይተሞችም በፍራንኮ ቫሊዩታ እንዲገቡ ፈቅደዋል። ከዛም በኋላ ተሻሽሎ በ2003 በፈረንጆች አቆጣጠር እንደዚሁ ተሻሽሎ ሰፊ እቃ እንደ ማሽነሪ ያሉ የውጭ ሀገር ዲፕሎማቶች ሚሽኖች፣ እንደዚሁም ሰዎች ግለሰብ ለም ለመጠቃቀሚያ ከውጭ ሀገር እቃቸውን እንዲያስገቡ ውጭ ሀገርም ኖሮ የመጡ ሰዎች እንደዚሁም እቃቸውን እንዲያስገቡ የሚፈቅድ እንትን ነበረ አሰራሩ። የአሁኑ ትንሽ ለየት የሚያደርገው መሰረታዊ የሆኑ መጠቃቀሚያ እቃዎችን ለምሳሌ እንደ ስንዴ፣ የምግብ ዘይትን፣ ሱካርን የመሳሰሉ ነገሮች ወደ ሀገር ውስጥ የሀገር ውስጥ ባለሀብቶች እንዲያስገብዱ ተፈቅዷል። እና ለዚህ መፈቀድ ዋና ምክንያት የሆነበት ምክንያት ሀገሪቱ ውስጥ እየተፈጠረ ያለው የመሰረታዊ ሸቀጦች የምግብ ዋጋ ንረት ነው። ይሄ ነው ምክንያት ዋናው ምክንያት እና መንግስት የንረቱ ምክንያት ብሎ ያስቀመጣቸው የራሱ ነገሮች አለ። የጥረት መኖር፣ የአቅርቦቱ ሰንሰለት መራዘም፣ ሌሎችም ምክንያቶች ተከስተ ተቀምጠዋል እና ይሄንን ነገር ለአገር ውስጥ ባለ ሀብቶች ከሁለት መቶ ሀምሳ ሺህ ዶላር በላይ ያው ምንጮ የታወቀ አካውንታቸው ውስጥ ያለ በመንግስት በሪፋ የሚደረግ ወደ ሀገር ውስጥ ቢያስገቡ የዚህ ምግብ ዋጋ ንረት ላይ የመቀነስ እድሉ አለ በሚል ነው። ባይደወይ ይሄ አሁን ሁለት መቶ ሀምሳ ሺህ ይባል እንጂ የዛሬ አመት ጀንዋሪ በፈረንጆች አቆጣጠር ለዳያስፖራዎች የለም ለኢትዮጵያ ዳያስፖራዎች ከነጥብ አምስት ሚሊዮን ብር ዶላር በላይ አካውንታቸው ውስጥ ያለ ምንጩን ይታወቅ ተፈቅዶ ነበር። ይሄ ፕሪቪሌጅ ግን የሰራ አልመሰለኝም። ያ ለዛ ይመስለኛል። አሁን ደግሞ ለአገር ውስጥ ባለ ሀብቶች ይህን ቢፈቀድ ምናልባት የዋጋ ግሽበት ላይ ኢምፓክት ያመጣል የሚል ተስፋ በማድረግ ነው የተወሰነ መርዳቱ አይቀርም። መቶ በመቶ ችግሩን ይቀርፈዋል ባይባልም። ለምን የኢትዮጵያ የዋጋ ንረት ብዙ ነው። ምንጮቹ፣ ምክንያቶቹ በጣም ብዙ ስለሆነ የተወሰኑ ባለ ሀብቶችን መሰረታዊ እቃ እንዲያገቡ በመፍቀድ ብቻ የሚፈታ አይደለም። ግን ዋና ምክንያቱ ይሄ ነው። አሰራር የጎንዮሽ ጉዳት የለውም ወይ? ከህገወጥ የገንዘብ ልውውጥና ከመሰል ጉዳዮች ጋር በተያያዘ ሊደረጉ ወይም ሊታሰቡ የሚገቡ የጥንቃቄ መርሆች አሉ ወይ? ያዋየህ መንግስት ይኖረዋል። ምንም ጥያቄ የለውም። እነዚህ ሰዎች መንግስት ቼክ አደርጋለሁ ነው፣ የገንዘቡ ምንጭ፣ የዶላሩ ምንጭ ቼክ አደርጋለሁ ነው ብሏል። መንግስት ግን ምን ያህል ቼክ ማድረግ ይችላል ወይ ነው እነዚህ። የለም ዶላሩ ከየት መጣ የሚለው ላይ ምን ያህል መንግስት ምንጩን ቼክ ማድረግ ይችላል ወይ፣ አቅም ወስዳለ ወይ፣ ክትትሎ አለ ወይ የሚለውን ጉዳይ መታየት አለበት። ግን ምንም ዳውታ የለውም እነዚህ በውጪ በውጭ ምንዛሪ ያሉ አካውንቶች ከተለያየ ውጭ ምንዛሪዎችን ከብላክ ማርኬትም ሊሆን ይችላል ውጭ ሀገር ካሉ ሀዋላ ከሚሰሩ ሰዎችን በመግዛት ወደዛ አካውንት በማድረግ እነዚህ ሰዎች ለዚህ አይጠቀሙበትም ብሎ ማሰብ አይቻልም። እና ይህን ግን መንግስት ምን ያህል መከታተልና አካውንቱን በዝርዝር ማየት ይችላል የሚለውን ጉዳይ በጣም በጣም ወሳኝ ነው ብላ ሰዎቹ እውነት እንደሚባለው እቃውን አስመጥተው የገበያ ያረጋጋሉ ወይ ወይስ ደግሞ ራሳቸው አድቫንቴጅ ይወስዳሉ። መንግስት ምን ያህል ይከታተላቸዋል? ይሄ ፕሪቪሌጅ ሲሰጥ እውነት እንዴት ነው የሚሆነው? እስ የገሪ የዋጋ አተማመን እንዴት ነው የሚሆነው? ዝም ብለው ለሰዎቹ የተተወ ነው ወይስ መንግስት ቁጥጥር ይኖረዋል በሚያስመጡት እቃ ላይ የሚለውን ጉዳይ ራሱ ዝርዝር ነገር የለውም። ፈቀደ እንጂ እንዴት ነው ይሄ ፕሪቪሌጅ ሲያገኙ ከዚህ ፕሪቪሌጅ ጋር ተያይዞ የሚመጣ ግዴታ አለ የሚለውን ጉዳይ ምንም ያለው ነገር የለም። ያ ደግሞ በሌለበት ሁኔታ ሰዎች ለራሳቸው የሚጠቅመው መልኩ አይጠቀሙትም ብሎ ማሰብም የዋህነት ነው። አንድ የመጨረሻ ጥያቄ አለኝ። አብዱል ምናን፣ እንግዲህ ኢትዮጵያ ለዚህ እርምጃ የገፋት ምክንያት ቀደም ብለንም እንደጠቀስነው በየጊዜው እየጨመረ ያለው የኑሮ ውድነት ነው። ለዘላቂ መፍትሄነት የሚጠቀሙ መላዎች ይኖሩ ይሆን? አየህ፣ የኑሮ ውድነቱ ምክንያቶቹ በጣም የተለያዩ ምክንያቶች አሉ። አንደኛው ላለፈው አስር ዓመት የመንግስት የተከተለው ሞነታሪ ፖሊሲ ነው። ከብሔራዊ ባንክ ተበድሮ ወደ ኢኮኖሚ ውስጥ ብዙ ገንዘብ ገብቷል። እንደ ሪሰንት በቅርብ ዓመታቶች ውስጥ ምናልባት እንትኑ ጠበቅ ቢልም የለም፣ የገንዘብ ህትበቱ ጠበቅ ቢልም ግን የዛ ኢፌክት አሁን ድረስ አለ። አሁንም ስቲል እየተበደረ ነው። ምንም ጥያቄ ያለው አንደኛው እሱ ነው። በሁለተኛ ደረጃ ደግሞ የብር መዳከም ነው። ምክንያቱ የለም የብር አጌንስት ዶላር መዳከም ነው። ባለፈው ሶስት ዓመት በጣም መንግስት አዳክሞታል። ከዶላር ከሀያ ሰባት ብር ከሀያ ስምንት ብር ዛሬ አርባ አንድ ወደ አርባ ሁለት ብር ተቃርቧል። ሁለተኛ ምክንያት እሱ ነው። ሌላ ሶስተኛ እጥረት ነው። እና የህዝብ ቁጥር በመጨመሩ ምክንያት የምግብ አቅርቦት አብረው ከህዝብ ጋር እድገት ጋር ፓራለላ ለማድረግ ሪሰንትሊ ደግሞ የነዳጅ ዋጋ መጨመር ነው እና እነዚህ የነዚህ ምክንያቶች ሁላ ድምር ውጤት ነው። በተለያየ ፔሪድ ከፋፍሎ ለምሳሌ እንደ ሾርትረን መንግስት ምን ማድረግ ይችላል፣ በዘላቂው ምን ማድረግ ይችላል የሚለውን ጉዳይ ማየት ያስፈልጋል። እኔ እንደ ሾርትረን የብር ማዳከሙን ጉዳይ ማቆም ነው የሚሻለው። በአጭር ጊዜ ማለት ነው። በመንግስት ቁጥጥር ውስጥ ያለ ይህ በሁለተኛ ደረጃ በኢንተ ሎንግረን መሰረታዊ የምንላቸውን እቃዎች ሀገር ቤት ውስጥ ማምረት መቻል አለብን። ሱካር ተመልከተው፣ የሱካር ብዙ ፕሮጀክቶች ተከፍተዋል፣ እና በመንግስት በራሱ ችግር ምክንያት እነዚህ የሱካር ፕሮጀክቶች እንደተጠበቁት አልሄዱም። በጣም ብዙ ፕሮጀክቶች ናቸው። ወደ አሰብ ነበር የተባለው ማስፋፊያውና አዲስ ፕሮጀክቶችን። ግን ይህ ሁሉ ፕሮጀክቶች እያለች ሱካር እያስመጣ እንድናስመጣ ፍቃድ ተሰጥቷል። ዘይትን በተመለከተ ከባድ ውስብስብ ቴክኖሎጂ አይደለም፣ አገር ውስጥ ልናመርተው ምንችል ነው። የአገር ውስጥ የማምረት አቅምን ማሳደግ ቢያንስ እንደ ሚዲየም ተርም ልናስበው የሚገባው እሱ ነው። በሶስተኛው ደረጃ ሞራታሪ ፖሊሲያችንን ማሻሻል ነው። የገንዘብ ህትመትን ፌዛውት ማድረግ ነፃ የሆነ ኢንዲፔንደንት የሆነ ሴንትራል ባንክ መመስረትን ከግንዛቤ ሊገባ ይገባል። እና መፍትሄዎቹ በተለያየ ታይም ፍሬም አስቀምጦ የተለያዩ መፍትሄዎችን ማምጣት ይገባል ባይ ነኝ። እጅግ በጣም አመሰግናለሁ። አብዱልመናን መሐመድ በእንግሊዝ የኤድንብራ የንግድ ትምህርት ቤት ባልደረባና የኢኮኖሚና ንግድ ጉዳዮች ተንታይነህ ለነበረን አጭር ቆይታ ለምታጋረን ትንታኔዎች እጅግ አመስጋኞች ነን። መልካም ምሽት ይሁንልን። እኔም መልካም ምሽት እላለሁ። አመሰግናለሁ። አቶ አብዱል መናን መሐመድን እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በቤኒሻንጉል ጉሙዝ ክልል ከማሽ ዞን ሴዳል ወረዳ ታጣቂዎች ሲቪሎችን መግደላቸውንና ንብረት ማውደማቸውን የአይንም ማኝነን ያሉ ለአሜሪካ ድምጽ ራዲዮ ገልጸዋል። ጥቃቱ መፈጸሙንና ጉዳዩ መድረሱን ያረጋገጡት የክልሉ የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ አላማቸው የህዳሴ ግድብን ግንባታ ማደናቀፍ እና ክልሉን ሰላም መንሳት ነው ብለዋል። ናኮር መልካ ተጨማሪ አለው። በቤኒሻንጉል ጉሙዝ ካማሽ ዞን ሴዳል ወረዳ ታጣቂዎች ትናንት ሰላማዊ ሰዎችን ገለዋል ሲሉ አንድ ከጥቃቱ ማምለጣቸውን የጠቆሙና የአይን እማኝ ነኝ ያሉ አቶ ማቲ ሙላቱ እንደሚባሉ የገለጹ ግለሰብ ተናግረዋል። አቶ ማቲ ታጣቂዎቹ ቀይ የሆኑ ሰዎችን ብቻ ለይተው ጥቃት ከመፈጸም ባሻገር በመንግስትና በግለሰቦች ንብረት ላይም ጉዳት አድርሰዋል ብለዋል። እርሳቸውን ጨምሮ ሌሎችም ሰዎች ቤት ንብረታቸውን ትተው መሸሻቸውን ገልጸዋል። እነዚህ ሽፍቶች መጥተው ከተማ ከገቡ በኋላ አባትን ገለው እናትንም በመግደል ህፃናትን ሲያሰቃዩ ነበር። ህዝቡ ከሴዳ ለቆ ለመውጣት ተቸግሮ ነበር። ምክንያቱም ትራንስፖርት የለም። የታጣቂዎቹ ፍላጎት እንደ መረጃ ከሰማ ነው መንግስትን በመቃወም እነሱ በፈለጉት ለመተዳደር ነው። ሶስት አምቡላንሶች ተቃጥለዋል። ከጸጥታ መካከልም የተጎዱና የሞቱ አሉ። ከህብረተሰቡ መካከል በታጣቂዎቹ የተገደሉትን በውል ለማወቅ አልቻልኩም፣ ግን ሰዎች ሞተዋል። እኔ ከልጆቼ ጋር ነው በጫካ ውስጥ አድርጌ ያመለጥኩት። እዛ አይቀሩም አሉ ብለዋል። ከሁለት ልጆቻቸውና ከባለቤታቸው ጋር ከሴዳል ትናንት ሌሊት ከጥቃቱ ለመሸሽ በእግር መውጣታቸውን የገለጹ በደህንነት ስጋት ምክንያት ስማቸው እንዳይጠቀስ የጠየቁ ወይዘሮ በአሁኑ ጊዜም ምዕራብ ወለጋ መንዲ ከተማ ውስጥ ዘመዶቻቸው ጋር መጠለላቸውን ተናግረዋል። ከሌሊቱ አስራ ሁለት ሰዓት ይሆናል ተኩስ ተከፈተ። ቤት ውስጥ የምንይዘው የምንጨብጠውን ነው ያጣ ነው ከሴዳል ቆንጮ ከተባለ ቦታ ተነስተን ጫካ ውስጥ አድርገን በማቆራረጥ ነው ዳለቲ ከተማ የገባ ነው። አይናችን እያየ ቤታችን ውስጥ መጥተው ከሚገሉን በማለት ከባለቤቴና ሁለት ልጆቼ ጋር በጫካ ውስጥ አቆራርጠን ከረዥም የመንገድ ጉዞ በኋላ ዳለቲ ከተማ የገባ ነው። ከዛም በኋላ በመኪና አሁን መንዲ ከተማ ገብተን 03 ቀበሌ ውስጥ በሰዎች ቤት ውስጥ ተጠልለን እንገኛለን። ልብስ የሰጡንም እነሱ ናቸው። ከቤታችን ምንም ነገር ይዘን አልወጣንም ብለዋል። ጥቃቱ ከትናንት ንጋት ላይ ከአስራ ሁለት ሰዓት ጀምሮ መፈጸሙን የቤኒሻንጉል ጉሙዝ ክልል የጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አብዮት አልቦሮ ለቪኦኤ ገልጸዋል። ጥቃቱን ያደረሱትም የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉሁዴን ታጣቂዎች ናቸው ሲሉ ከሰዋል። የደረሰውን ጉዳት መጠን ለጊዜው በውል እንደማይታወቅና እያጣሩ መሆናቸውን ኃላፊው ጠቁመው፣ ሲቪሎች ብቻ ሳይሆኑ የመንግስት ጸጥታ አስከባሪዎችም መገደላቸውን የመንግስትና የግለሰቦች ንብረትን መውደሙን አቶ አብዮት ተናግረዋል ንብረት ላይ አካባቢ ማህበረሰብ ላይ ጉዳት እንደደረሰ ይታወቃል። ጡ የጸጥታ ኃይሎችም ማህበረሰብ ክፍልም አሉ። ምክንያቱም አካባቢውን ከተማውን ላይ ገብቶ ስለነበረ ጉዳት መጠን ለማጣራት አልተቻለም። በወቅቱ ምክንያቱም ትናንት ቀኑ ሙሉ ግጭት ላይ ውጊያ ላይ ስለቆየ የእኛም ጥፋሀ መጠኑን ለይቶ ለመነገር አመቺ አልነበረም። ጉዴን ናቸው። እነዚህ ጉዴን ናቸው። ጉዴን ማለት የዚህ የለጉም ህዝብ ነጻነት እታገላለሁ የሚል ድርጅት የመሰረቱ የጉዴን አባላት ናቸው። እነዚህ በተለይ የጉሙዝ ብሔር ተወላጅ የሆኑ ወጣቶችን በማደራጀት ለጠረ ሰላም ተልዕኮ በመስጠት በመተከል ላይ ሲሰሩ ነበረ። አሁኑ ከማሽ ላይ ያለው እሱ ነው ኃላፊው። ታጣቂዎቹ ይህን ጥቃት የፈጸሙበትን ምክንያት ያውቁ እንደሆነ ተጠይቀው ሲመልሱ እንዲህ ብለዋል። እንግዲህ የጠረሰበት ፍላጎት ሀገር ማፍረስ ነው። እዚህ መተከል ላይ የነበረው ችግር ወደ ከማሽ እንዲተላለፍና አጠቃላይ የክልሉን የጦርነት አውድማን ለማድረግ ከዚህ ባሻገር ደግሞ ታላቁ የህዳሴ ግድብ እዚህ ክልል ላይ ከመሆኑ ጋር ተያይዞ የህዳሴ ግድብ ፕሮጀክቱንም ጭምር ለማስተባበል ከምንም በላይ ደግሞ በሰዎች ላይ ጥቃት በማድረስ ንጹሃን ዜጎች እንዲሞቱ እና እንዲጎዱ በንጹሃኖች ላይ አሁንም ትንኮሳውን እየፈጸመ መሆኑ ነው። እንግዲህ አሁን የተረዳ ነው። ጥቃቱ ማንነት ላይ ያተኮራ ለመሆኑን የገለጹት የጸጥታና ሰላም ቢሮ ኃላፊ አጥቂዎቹ ድርጊታቸውን የሚቃወሙ የጉሙዝ ተወላጆች ላይም ጭምር ጥቃት ማድረሳቸውን አመልክተዋል። ከእነሱ ውጭ የሆነ ማህበረሰብ ላይ ጥቃት የመፈጸም ዕድሉ በጣም ከፍተኛ ነው። ይሄ ማለት ግን አንዳንድ እነሱ ሪዚስት የሚያደርግ እነሱን ከድርጊታቸው ትክክል አይደላቸው የሚለው የራሳቸውን ማህበረሰብ የማይተዉ የማይምሩ፣ የራሳቸው ማህበረሰብ መሰቃየትም ጭምር መፈናቀልም ጭምር ምንም አይነት የማይሰማቸው አካላት መሆናቸውን ነው መረዳት ያለበት ሰው ማለት ነው። ተጨማሪ የጸጥታ ኃይል ወደ ስፍራው ተልእኮ የማረጋጋት ስራ እየሰራ መሆኑንም አቶ አብዮት ገልጸዋል። ታጣቂዎቹ ላይ እርምጃ እየተወሰደ እንደሆነ አቶ አብዮት ይናገሩ እንጂ የተገደሉ የቆሰሉና የተያዙ ስለመኖር አለመኖራቸው ዝርዝር ማብራሪያ ከመስጠት ተቆጥበዋል። ከሴዳል ወረዳ የተፈናቀሉ ሰዎች ከመመለሳቸው በፊት አካባቢውን የማረጋጋት ስራ እንደሚያከናውኑ እና ጥቃቱ ወደ ሌላ ወረዳም እንዳይዛመት ለማድረግ የተጣረ መሆኑንም አስረድተዋል። የክልሉ መንግስት የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎህዴን ላይ ላቀረበው ክስ የጎህዴን መሪዎችን አግኝቼ የሚሉት ቢኖር ለማካተት ያደረግኩት ጥረት ለአሁኑ አልተሳካም። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ከጥቂት ወራት በፊት ታጣቂዎች በፈጸሟቸው ጥቃቶች ብዙ ሰላማዊ ሰዎች መገደላቸውንና ቁጥሩ የበዛ የአካባቢው ነዋሪ መፈናቀሉ ይታወሳል። ህገወጥ ናቸው የሚባሉትን ታጣቂዎች ለመቆጣጠርና ጥቃቶቹን ለመከላከል በሚል የማዘዣ ማዕከል አስተዳደር መቋቋሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ። እያዳመጣችሁት ያላችሁት ጋቢና ነው። የምሽቱ አስተናጋጃችሁ ስመንሽ የቆየ ነኝ። ዝግጅታችን ይቀጥላል። በአፍሪካ ትልቁ የድሃ መንደር ተብሎ በሚጠራው የኬንያ መንደር ውስጥ እየጨመረ የሄደውን እድሜያቸው በአስራዎች ውስጥ የሚገኙ ልጃገረዶች እርግዝና ለመቀነስ ወላጆችና መምህራን መላ ሲፈልጉ ቆይተዋል። ሀሳባቸው የእግር ኳስ ቡድን በማቋቋም የልጃገረዶቹን አቅምና ጉልበት ወደ ጤናማ መንገድ መመለስ የነበረ ሲሆን ልጃገረዶቹ ባሳዩት ብቃት ግን የኬንያ የሰለጠነ የሴቶች እግር ኳስ ቡድንን ሊቀላቀሉ መሆኑን ብሬንዳ ሙሊኛ ከናይሮቢ ላከቹ ዘገባ ያመለክታል። ዝርዝሩን ሰምተን እንመለስ። ኬንያ ውስጥ በሚገኘውና ኪባራ ተብሎ በሚጠራው የአፍሪካ ትልቁ የድሃ መኖሪያ ሰፈር ውስጥ ኢንዱጉ ኩዊንስ እና ኩዊንስ ስታርሌትስ የተሰኙ ሁለት ጀማሪ የኬንያ የእግር ኳስ ቡድኖች የወዳጅነት ጨዋታ ያደርጋሉ። እነዚህ የሴቶች የእግር ኳስ ቡድኖች የተቋቋሙት የኬንያ ባለስልጣናት በኮሮና ወረርሽኝ ምክንያት ከቤት ያለመውጣት ክልከላ መደረጉን ተከትሎ እድሜያቸው በአስራዎቹ ውስጥ ሆኖ የሚያረግዙ ልጃገረዶች ቁጥር አርባ በመቶ ጭማሪ እንዳሳየ መግለጻቸውን ተከትሎ ነው። ኡንዱጉ ኩዊንስ የተሰኘው የእግር ኳስ ቡድን መስራች እና አሰልጣኝ የሆነው ላባን ኡማ እንደሚናገረው የቡድኑ አላማ ልጃገረዶቹ ጊዜያቸውን መልካም ነገር ላይ እንዲያውሉ ለማድረግ መሆኑን ያስረዳል። ይሄ መርሃ ግብር ልጃገረዶቻችን በምንኖርበት አካባቢ ካሉ ስፍራዎች ለመጠበቅ ተብሎ የተዘጋጀ ነው። እኛ የምንኖርበት አካባቢ የሚያደነዝዙ መድኃኒቶች እና ሱስ አምጪ ንጥረ ነገሮች የበዙበት ነው። ልጃገረዶቻችንም ያለ ዕድሜያቸው ያረግዛሉ። ዊንፍሬድ ኛቦኬ የኡዱንጉ ኩዊንስ የእግር ኳስ ቡድን የተቀላቀለችው ባለፈው ዓመት መጨረሻ ላይ የቅርብ ጓደኛ የሆነችው ሩት በወረርሽኙ ምክንያት ትምህርት ቤት በተዘጋበት ወቅት ማርገዟን ከሰማች በኋላ ነው። የእኛን የእግር ኳስ ቡድን ለመቀላቀል አሻፈረኝ አለች እና ከወንዶቹ ጋር ለመጫወት ወሰነች። አሁን እርጉዝ ናት። እኔ ራሴን በእግር ኳሱ ስራ ጠምጄ እውላለሁ። ተመሳሳይ የሆነ ስህተት ውስጥ እንዳልወድቅ ይረዳኛል። የኡንዱጉ ኩዊንስ ቡድን አባላት በየቀኑ ልምምድ ያደርጋሉ፣ በየሳምንቱ መጨረሻው ግጥሚያ አላቸው። በዚህ ደግሞ ወላጆቻቸው ደስተኞች ናቸው። ከተጫዋቾቹ የአንዷ ወላጅ የሆነችው ሮዝን ጉሊ እግር ኳሱ የልጆቻቸውን ሙሉ ጊዜ መውሰዱ ጤንነታቸውና ደህንነታቸው እንዲጠበቅ አድርጓል ትላለች። እግር ኳስ ሲጫወቱ ስናያቸው በጣም ደስ ይለናል፣ ምክንያቱም ልጆቹ ይህን ጥለው ያልተገባ ባህሪ ያለበት አካባቢ አይሄዱም። የእግር ኳስ ክለቡ ከኳሱ በተጨማሪ ልጃገረዶቹ በትምህርታቸው እንዲበረቱ እገዛ የሚያደርግላቸው ሲሆን እንደ የወር አበባ መጠበቂያ የመሳሰሉ የግል ንጽህና መጠበቂያ ቁሳቁሶችንም ያቀርብላቸዋል። እንዲህም ሆኖ ግን እንደ ላቪን አንዶኪ የመሳሰሉ አንዳንድ ተጫዋቾች አሁንም ለእርግዝና ይጋለጣሉ። ካረገዝኩ በኋላ ኳስ አቆምኩ። በእርግዝናዬ ወቅት መጫወት አልችልም ነበር። አሁን ልጄ ትንሽ ስላደገ እንደገና መጫወት እችላለሁ። ያም ሆኖ ግን የእግር ኳስ ቡድኑ ግቡን እየመታ ይመስላል። በኮሮና ቫይረስ ወረርሽኝ ምክንያት በስፖርት ጨዋታዎች ላይ ተጥሎ የነበረው ገደብ ከተነሳ በኋላ የኡንዱጉ ኩዊንስ ቡድን አባላት የናይሮቢ የሴቶች እግር ኳስ ቡድንን ለመቀላቀል ግብዣ ቀርቦላቸዋል። በብሬንዳ ሙሊኒያ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ ke nege manar angna yeah, Killa Killa, the Watcher, yine Barır baba seydi baba I like this <laughs> idea, man. I

<laughs> so, Thank yeah. you yeah. Know, የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮ የሚቆየው ኤልያስ አስማርና እኔም ሳስተናግዳችሁ ያምሸት ስምንሽ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን መልካም tagine marit we i'm lovely see And